ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የወንጀል መከላከል አቅማችን ደካማ ነው ብለን ገምግመን፣ ሕብረተሰባችን ስጋት አለበት ብለን ተገምግመ ዛሬ በሪፎርሙ የተሾሙ አመራሮችን ሰብስቤ ቢሮ ይህን መመሪያ ሰጥተናል።

የአማራ ክልል ፖሊስ ኮሚሽነር አበረ አዳሙን ድምፅ ነው የሰማነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። በአጠቃላይ በውስጥና በውጭ ኃይሎች በተተበተበ ሀገርን የማፍረስ እንቅስቃሴ ምክንያት ለአደጋ ተጋላጭነታችን እያየለ መጥቷል። የሁሉም ነገር መሰረት የሆነው ስላሉን የደፈረሰበት፣ የህግ የበላይነት የማይከበርበት፣ የሀገሪቱ ህገ መንግስት በግላጭ የሚጣስበት ወቅት ላይ እንገኛለን።

የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል ናቸው። በመቀሌ በመካሄድ ላይ ባለ ጉባኤ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል፣ በመጽሔት ክፍለ ጊዜ ይቀርባል። ለምሽቱ ካሉን ዜናዎች መካከል በኢትዮጵያ የመከላከያ ሚኒስትር በአቶ ለማ መገርሳ የተመራው ከፍተኛ የመንግስት ልኡካን ቡድን ዛሬ ከአሜሪካ ወታደራዊ አመራሮች ጋር ውይይት ማድረጉ ተዘግቧል።

ካይሮ ላይ ሲካሄድ የቆየው የኢትዮጵያ የሱዳንና የግብጽ የውሃ ጉዳይ ሚኒስትሮች ስብሰባ መጠናቀቁም ሌላው ርዕሰ ዜናችን ነው። ሌሎችም ዜናዎች አሉን።

ጤና ስጥልን እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ህዳር 23 2012 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየ ነን ፕሮግራማችንን የምታቀናበረው ብርሃን ኃይሉ ነች የስርጭት መሐንዲሱ ኦድሬስ ሪጅስ እስከ አራት ሰዓት ድረስ አብረናችሁ እናመሻለን በቅድሚያ የዕለቱን የዓለም ዜና

በኢትዮጵያ የመከላከያ ሚኒስትር በአቶ ለማ መገርሳ የተመራ ከፍተኛ የመንግስት ልኡካን ቡድን

ዛሬ ከአሜሪካ ወታደራዊ አመራሮች ጋር ውይይት ማድረጉ ተዘግቧል። የኢትዮጵያ ፌዴራላዊ መንግስት የጦር ኃይሎች የታማዦር ሹም ጄኔራል አደም መሐመድ የተገኙበት የልዑካን ቡድን ከትናንትና ጀምሮ በአሜሪካ ጉብኝት ማድረግ ላይ እንደሚገኝ ይታወቃል። ዛሬ በሁለቱ ወገኖች መካከል የተደረገው ውይይት የጋራ የመከላከያ ትብብር ላይ ያተኮረ መሆኑን የኢትዮጵያ የዜና ምንጮች በአሜሪካ የኢትዮጵያ አምባሳደር አቶ ፍጹም አረጋን

የትዊተር ገጽ ጠቅሰው ዘግበዋል። በካይሮ ሲካሄድ የቆየው የኢትዮጵያ የሱዳንና የግብጽ የውሃ ጉዳዮች ሚኒስትሮች ስብሰባ ተጠናቋል። በስብሰባው የግድቡ የውሃ ሙሌትና አለቃቀቅን በሚመለከት ህዳር አምስትና ስድስት ሁለት ሺ አስራ ሁለት አመተ ምህረት በአዲስ አበባ በተካሄደው ስብሰባ ውይይት ተደርጎበት የጋራ መግባባት ያልተደረሰባቸው ጉዳዮች ላይ ትኩረት በማድረግ ነው የተካሄደው ስብሰባው

በግድቡ ሙሌትና የውሃ አለቃቀቅ ዙሪያ በአዲስ አበባ የተጀመረው ውይይት መሰረት ቀጥሎ ተካሂዷል ነው የተባለው። በስብሰባው ላይ የአለም ባንክና የአሜሪካ መንግስት ተወጋዮች በታዛቢነት መሳተፋቸውን ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት የወጣው መረጃ ያመላክታል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።

ሱዳን ዋና ከተማ ካርቱም በሚገኝ ፋብሪካ የመሬት ልባስ ታይል የሚባለው ንጣፍ ፋብሪካ ነው

በደረሰ ከባድ ፍንዳታ ቢያንስ 23 ሰዎች መገደላቸውን የሀገሪቱ መንግስት አስታውቋል። 130 ሰዎች እንደቆሰሉና ብዙዎቹ ከባድ ጉዳት የደረሰባቸው በመሆኑ የሞቱት ሰዎች ቁጥር ሊጨምር እንደሚችል ነው የሀገሪቱ መንግስት ያስታወቀው። የፋብሪካው የነዳጅ ማጠራቀሚያ ላይ የደረሰ ቃጠሎ ፋብሪካውን አውድሞታል ተብሏል። የፖሊስ ባለስልጣናት እንዳሉት ቃጠሎና ፍንዳታው የደረሰው ነዳጁን ከጫነው መኪና ላይ በማጋባት

ሂደት ላይ በተፈጸመ ስህተት ነው። መንግስት መሰረታዊ የደህንነት እርምጃዎች መከበራቸውን አስመልክቶ ምርመራ እንደከፈተ አስታውቋል። የሱዳን የሽግግር መንግስት የተወሰኑ የሴቶች አለባበሶችና የአልኮል መጠጥ መጠጣትን የሚከለክለውን የቁጥጥር ሕግ ሰረዘ። የቀድሞውን ገዢ ፓርቲን በማፍረስ የአገሪቱን

አፍቃሪ ዲሞክራሲ ተቃውሞ ሰልፈኞች ያቀረቧቸውን ሁለቱን ዋና ዋና ጥያቄዎች አከናውነዋል። የሱዳን የትምህርት ሚኒስትር ነስረዲን አብደልባሪ በሰጡ ቃል ባለፈው አርብ የህዝብ ስነ ስርአት የህዝባዊ ስነ ስርዓት ህጉን ለመሰረዝና ብሔራዊ ምክር ቤት ፓርቲ እንዲፍርስ የተሰጠውን ድምጽ ለሱዳን አብዮት ትልቅ ድል ነው ብለውታል። በዚህ ህዝባዊ ስነ ስርዓት ደንቡ በርካታ ቤተሰቦች

ተደብድበዋል፣ ተከበዋል፣ የታሰሩም አሉ ነው የተባለው። በደቡባዊና በምስራቃዊ አፍሪካ ክፍል በብዙ ሚሊዮኖች የሚቆጠር ህዝብ አጣዳፊ የምግብ ዋስትና ችግር የተደቀነበት መሆኑንና የዚህም ሁኔታ ከፊል ምክንያት የአየር ንብረት ለውጥ መሆኑን ህጻናት አድን የተባለው ግብረሰናይ ድርጅት አስገነዘበ።

ለችግሩ ከተጋለጡት ግማሹን አሀዝ የሚይዙት ልጆች ናቸው ብሏል ሴቭ ተ ችልድረን። አካባቢዎቹ በቅርብ ዓመታት በከባድ አውሎ ንፋሶች በጎርፎችና በድርቅ በተደጋጋሚ የተመቱ መሆኑንና በእነዚያ አካባቢዎች የአየር ግለቱ ከሌሎች የዓለም አካባቢዎች በፈጠነ መልኩ እየጨመረ እንደሆነ ሳይንቲስቶች ይናገራሉ።

ይህ የአውሮፓውያን 2019 ዓ ም በሁለቱ የአፍሪካ አካባቢዎች የአየር ንብረት ቀውስ ከባድ ውድመት ያደረሰበት ተብሎ የሚታወስ እንደሚሆን የተናገሩት የህጻናት አድን ድርጅት የአለም አቀፍ ሰብአዊ ጉዳዮች ዲሬክተር ጋብርኤላ ዋጅማን በአህጉሪቱ ቢያንስ 33 ሚሊዮን ህዝብ ለአጣዳፊ የምግብ ችግር እንደተጋለጠ አክለው አስታውቀዋል።

በአውሮፓውያን 2015 ዓ ምት የአየር ንብረት ለውጥን በተመለከተ በበይነ መንግስታዊ ኮሚቴ የተካሄደ አንድ ጥናት ደቡባዊ አፍሪቃ ውስጥ የአየር ግለቱ መጠን በተቀረው የዓለም ክፍል ካለው እጥፍ እንደሆነ አስገንዝቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን

ከጭንቅላቱ ወይም ከአንጎሉ ሞቷል ሲሉ ኔቶን ማለትም የሰሜን አትላንቲክ ቃል ኪዳን ሀገሮች የጦር ህብረትን አስመልክቶ የሰጡትን አስተያየት አስቀያሚ ሲሉ ተችተውታል። የ29 አባል ሀገራት መሪዎች ለተገኙበትና ዛሬ ለተጀመረው የድርጅቱ ጉባኤ ወደ ለንደን የተጓዙት ፕሬዚደንት ዶናልድ ትራምፕ ከኔቶ መሪዎች ጋር የሰጡትን ጋዜጣዊ መግለጫ ጨምሮ የአሜሪካ ድምጹ ማይክል ብራውን ያጠናቀረው ዘገባ አለ አሉ ላይ ያቀርበዋል።

ፕሬዚዳንት ትራምፕ ከጉባኤው መጀመር አስቀድሞ ለንደን ላይ ከኔቶ ዋና ጸሐፊ የን ስቶልተንበርግ ጋር በሰጡት ጋዜጣዊ መግለጫ የፈረንሳዩ መሪ በገዛ አገራቸው ፈተና ላይ ሳሉ ኔቶን ባልተችው የሚል አይነት ድምፀት ያዘለ አስተያየት ነው የሰነዘሩት።

It's a very tough statement to make when you have such difficulty in in France. You look at what's happened with the

አያስፈልግም ነበር ነበር ያሉት ፕሬዚዳንት ትራምፕ። የማክሮን አስተያየት የተሰማው ባለፈው ወር ከታተመ አንድ የለንደን መጽሔት ጋር ባደረጉ ቃለ ምልልስ ወቅት የሰጡትን አስተያየት ተንተርሶ ነው። ትራምፕ እና ማክሮን ዛሬ ማክሰኞ ተገናኝተው ይነጋገራሉ ተብሎም ይጠበቃል። በዚህ ጋዜጣዊ መግለጫ ትራምፕን ያመሰገኑት የኔቶ ዋና ጸሐፊ ስቶልተንበርግ

ከበጀት ውይይቶች በተጨማሪ መሪዎቹ የጸረ ሽብር ዘመቻ ጥረቶችን፣ የጦር መሳሪያ አጠቃቀምን፣ ከሩሲያ ጋር ስላለው ግንኙነትና እንዲሁም የቻይናን መነሳት እንደሚመለከቱ አስተያየት ሰጥተዋል።

አመሰግናለሁ አሉላ። የዩናይትድ ስቴትስ የተወካዮች ምክር ቤት የደህንነት ኮሚቴ ፕሬዚደንት ዶናልድ ትራምፕ ላይ ሲካሄድ በነበረው የምርመራ ሂደት የተደረሰባቸውን ውጤቶችና ምክረ ሀሳቦች የያዘውን ሪፖርቱን ዛሬ ማክሰኞ ይፋ ያደርጋል ተብሎ እየተጠበቀ ነው። ዲሞክራቱ የኮሚቴው ሊቀመንበር አደም ሺፍ ትናንት ከመሸ በቴሌቪዥን በሰጡት ቃል ኮሚቴው የሪፖርቱን ዝግጅት የመጨረሻ

ይዞታ እያጠናቀቀ ነው ብለዋል። ኮሚቴያቸው ሪፖርቱን ለፍትህ ኮሚቴው በኦፊሴል ማቅረብ ላይ ዛሬ ማታ ድምፅ እንደሚሰጥ አደም ሺፍ ጨምረው ገልጸዋል። በፕሬዝደንቱ ላይ

የሚጠየቁባቸው ክሶችን ያረቅ ወይም አያረቅ እንደሆነ የሚወስነው የፍትህ ኮሚቴው ነው። የፍትህ ኮሚቴው የራሱን ምርመራ ነገ የፕሬዝደንቱ ተወካይ ወይም ጠበቃ በሌሉበት እንደሚጀምርም ተነግሯል። ፕሬዝደንቱ የምርመራ ሂደቱ እንዳለ የቅጥፈት አድራጎት ነው በማለት ወደ ሸንጎ ጠበቃ አልክም ብለዋል። ነገ በሚካሄደው የፍትህ ኮሚቴው የምርመራ ሂደት ፕሬዝደንትን መክሰስን በተመለከቱ ህገ መንግስታዊ መሰረቶች ዙሪያ

ይሆናል። የሚነጋገረው አራት የህግ ምሁራን ቀርበው ቃላቸውን ይሰጣሉ። የፍትህ ኮሚቴው ትናንትና ባወጣው መግለጫ እንዳስታወቀው የሚቀርቡት ምሁራን የሃርቫርድ ዩኒቨርሲቲው የህግ ፕሮፌሰር ኖዋ ፌልማን፣ የስታንፈርዷ ፓመላ ካርላን፣ የሰሜን ካሮላይና ዩኒቨርሲቲው ማይክል ጌርሃርትና የጆርጅ ዋሽንግተን ዩኒቨርሲቲው ምሁር ጆናታን ተርሊ ይሆናሉ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና

ቆንጂታ የነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ አሀዱ ሬዲዮ ኤፍኤም 943 ላይ እና ናይል ሳት ላይ እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ወደ ዘገባዎቻችን ይሆናል የምናልፈው። በዕለቱ አብይ ርዕስ እንጀምራለን።

አሁን እዚህ ስቱዲዮ ከገባን የደረሰንን እናስቀድም። በመከላከያ ሚኒስትር አቶ ለማ መገርሳ የተመራ ከፍተኛ የመንግስት ልዑክ ከአሜሪካ ወታደራዊ አመራሮች ጋር ተወያይተዋል። ጽዮን ግርማ ማምሻውን ወዲህ ወደ ስቱዲዮ ከመግባታችን አስቀድሞ አምባሳደር ፍጹም አረጋን አነጋግራ ተከታዩን አሰናድታለች። እንግዲህ የተገኙት በፎቶግራፍ ላይ እንደተመለከታችኋቸው በአሜሪካም በኩል

በኢትዮጵያ በኩል ከፍተኛ የመንግስት ኃላፊዎች ናቸው። እንዲሁም መኮንኖች ጀነራል ማዕረግ ባለሌዎች ማዕረጎች የሆኑ የመከላከያ የሁለቱም አካላት አመራሮች ናቸው። የነበረው ውይይት ያው ከአሁን በፊት በሁለቱ ሀገሮች መካከል የተለያዩ የመከላከያ ትብብሮች እየተካሄዱ እንደቆዩ ይታወሳል። ለምሳሌ ባለፈው ዓመትም ተመሳሳይ

ምክክር አዲስ አበባ ላይ ተደርጎ ነበር። በቅርቡ ደግሞ የአፍሪኮም የአፍሪካ ዋና አዛዥ ጄኔራል ታውሰን ከወጠቅላይ ሚኒስትር አግኝተው በሁለቱ ሀገሮች መካከል ያሉት ትብብር ስለሚሰፋበት ሁኔታ ውይይት አድርገው ነበር። ና የዛ ገጣይ የሆነ አስቀድሞ የተያዘ ፕሮግራም ነው። ስለዚህ በመጀመሪያው ቀን ውሏችን ስቴት ፓርትነርሽፕ ፕሮግራም የሚባል የናሽናል ጋርድ ፕሮግራምን የሚመለከት

ውይይት ነው የተደረገው። በኢትዮጵያ በአሁኑ ሰዓት የናሽናል ጋርድ አሰራር የለንም። አሜሪካ የናሽናል ጋርድ የሚባል አሰራር አላት። ምን ማለት ነው? እሱን ለማብራራት ነው። ናሽናል ጋርድ ማለት እንግዲህ ሶስት አይነት የመከላከያ ሀይል አላቸው። አንደኛው በሙሉ ጊዜው የሙሉ የመከላከያ ሀይል ተብሎ ከሀገር ውጭ ያሉ የሀገርን ጥቃት የሚከላከል ሀይል ነው። ሁለተኛው ሪዘርቭ

ወይም ተጠባባቂ ሀይል የሚባለው ነው። አስፈላጊ በሚሆን ጊዜ ከሀገር ውጭ ያለው ላይ ተሰልፎ የሚሰራ ነው። ሶስተኛው ናሽናል ጋርድ የሚሉት ነው። ይሄ በአብዛኛው እንደ ሪዘርቭም ሆኖ ሊያገለግል ይችላል። ግን የሙሉ ጊዜ ስራው በሌሎች የሲቪል ስራዎች ላይ ይሆንና ግን በዊኬንድና በትርፍ ጊዜው ሙያውን ይዞ የሚሊትሪውን አካል የሚቀላቀል እስከ ጀነራል ማዕረግም ጭምር ማደግ የሚችል

ግን በዲሲፕሊኑ የሕክምና ኢንጂነሪንግ ወይም ሌሎች ሙያዎች ያሉት መደበኛ ሀይል ነው። ስለዚህ የዚህ ጠቀሜታ አገር ውስጥ የሚፈጠሩ ችግሮች ሲኖሩ ለምሳሌ የጎርፍ፣ የሰዓት፣ የሌሎች አደጋዎች ሲያጋጥሙ ከፖሊስ ጎን ሆኖ እነዚህን ችግሮች ይቋቋም የሚኖረው እውቀት በርካታ ስለሆነ ሕክምና ላይም ሊያግዝ ይችላል እንደ ሚሊተሪ ብቻ

የጸጥታው ላይ ብቻ አይደለም። የተለያዩ ቴክኒኮችን ተጠቅሞ ችግሮችን በቀላሉ ቆጣጠር የሚደግፍ ሀይል ስለሆነ የዚህን ጠቀሜታ ምንነት ተረድተናል። እንግዲህ እንግዲህ ውይይቱ እየቀጠለ ነው። ገና እስካሁን እንግዲህ ግማሽ ቀን ያከናውን ነው ማለት ነው። እንደ ስልጠና ነው? ምክክር ነው? ምንድን ነው? ውይይቱ ስልጠና አይደለም። ያው ያለውን ጠቀሜታ አይተው መንግስት የሚወስነው ይሆናል ማለት ነው ወደፊት። ስለዚህ ያንን ለመረዳት

ያው በሁለቱም በኩል በትብብር የሚሰሩ ሌሎች ጉዳዮችን በቀጣይ የሚመከርባቸው ይሆናል ማለት በጣም አመሰግናለሁ አምባሳደር ፍጹም ካሉት ሰአት አጣበው ስላብራሩልን ጽዮን ግርማን ለዘገባዋ እናመሰግናለን አድማጮች ተከታዩ ወደ አማራ ክልል ይወስደናል በአማራ ክልል አንዳንድ አካባቢዎች የሚታየውን የደህንነት ስጋት ለመቆጣጠር ፖሊስ መዋቅር

እያደራጀ እንደሆነ የአማራ ክልል ፖሊስ ኮሚሽን ገለጠ። ካለፈው ዓመት አንስቶ በክልሉ አንዳንድ ቦታዎች የሰላም መደፍረስ ሲታይ መቆየቱን አስታውሳ አስቴር ምስጋናው ከባህር ዳር ተከታዩን አጠናቅራለች።

በአማራ ክልል በአንዳንድ አካባቢዎች ከባለፈው ዓመት ወዲህ ዝርፊያ ይካሄዳል። መሸት ሲልም የቶክስ ድምፅ ይሰማል። በጥቅሉ የሰላም መደፍረስ ሲታይ መቆየቱ የሚታወስ ነው። በዚህም የተለያዩ የህብረተሰብ ክፍሎች በደህንነት ስጋት ውስጥ መሆናቸውን በተደጋጋሚ ለመንግስት በመግለጽ የህግ የበላይነት እንዲከበር በተለያዩ መድረኮች መጠየቃቸው እንዲሁ የሚታወስ ነው። ከፊታችን ላይ ኮ ተዘርፎ እየሄደ ወጣቱ ነው የሚይዘው

ሌባል መንግስት መንግስት ሊሸት ይገባል። ያለ ደረጃ የጎበዝ አለቃ እያቋቋሙ እንደዚህ አይነት እርምጃ የሚወሰድ ከሆነ እኛም በአቅማችን የጎበዝ አለቃ ማቋቋም አለብን ማለት ነው። መጽሐፍ ቅዱስ እንደዚህ ነው የሚለው፣ መንግስት ክፉ የሚያደርጉትን ለመቅጣት በጎ የሚያደርጉትን ደግሞ ለማመስገን ከእግዚአብሔር የተሾመ የእግዚአብሔር አገልጋይ ነው ይላል። ስለዚህ መንግስት መቅጣት ያለበት ህግን ማስከበር ያለበት

መጀመሪያ ግንባር ቀደም መውሰድ ያለበት መንግስት ነው ብዬ አስባለሁ። ይህንን የህዝብ ቅሬታ ለመፍታት ታስቦ ነው የክልሉ ፖሊስ ኮሚሽን መዋቅር ያደረገው ይላሉ ኮሚሽነር አበራዳሙ ዛሬ በሰጡት ጋዜጣዊ መግለጫ። የወንጀል መከላከል አቅማችን ደካማ ነው ብለን ገምግመናል፣ ህብረተሰባችን ስጋት አለበት ብለን ገምግመናል። ዛሬ በሪፎርሙ የተሾሙ አመራሮችን ሰብስቤ ቢሮ ይህን መመሪያ ሰጥተናል። አሁን ያለውን የአማራ ፖሊስ አሁን ያለውን አጠቃላይ ለውጥ

በአማራ አካባቢ እየተካሄደ ያለውን በሀገራችን በኢትዮጵያ ደረጃ እየተካሄደ ያለውን ለውጥ ግምት ውስጥ ያስገባ ቀልጣፋ የሆነ የፖሊስ አገልግሎት ሊሰጥ የሚችል መዋቅር ሰርተን የአማራን ፖሊስ ምናልባትን ለሚቀጥለው ሶስትና አራት ዓመት ወደፊት ተሸክሞ ሊሄድ ይችላል የሚል መዋቅር ተሰርቶ ለመንግስት ቀረባ። የፖሊስ ተቋሙ ከዘመኑ ጋር የዘመነ ሳይንሳዊ አሰራርንም የተከተለ እንዲሆን በመታሰቡ በመዋቅሩ

ትምህርት ትልቁም ቦታ እንደተሰጠው ኮሚሽነሩ ይናገራሉ። እንደ ፖሊስ ያለ መስሪያ ቤት ንቁ በሆኑ መኮንኖች መመራት አለ። ሙያውን መሰረት ያደረገ በዲሲፕሊን የሚገዛ መኮንን ያስፈልገናል። ሰርቶ የሚያሰራ መሪ ደግሞ በእውቀት ላይ የተመሰረተ መሪ መሆን አለበት። በባህላዊ ነው። የዛሬ አስር ዓመት የዛሬ ሀያ ዓመት የተሰራበት የነበረ የፖሊስ ሳይንስ ዛሬ አይሰራም። ራሱን በየጊዜው እያሳደገ ራሱን እያስተማረ ራሱን እያሰለጠነ ከዘመኑ ጋር ራሱን እያወዳደረ የሚሄድ የፖሊስ አመራር ስለሚያስፈልገን የተማረ የሰው ኃይል

የግድ ወደ ላይ መምጣት ነበረበት። ስለዚህ ሪፎርሙ የሄደው በዚህ መንገድ ነው። ኔትወርክ ይበጥሳል፣ ከአድርባይነት የጸዳ ይሆናል። ብዙ ጊዜ እውቀት በጨመረ ቁጥር ሰዎች በራሳቸው የመተማመን አቅም ስለሚኖራቸው አንዱም ዓላማ በመኮንኖቻችን፣ በአመራሮቻችን በኩል ይህንን በራስ የመተማመን ስራ ለመስራት እንዲያመቸን ብለን ይሄን ያደረግ። በዚህም መሰረት በክልሉ ባሉ እ በአዲሱ መዋቅር ባጸደቃቸው ክፍት ቦታዎች በአስራ አምስት ዞኖች ምደባ ተካሂዷል።

በመዋቅሩ ከደረጃ የወረዳ አመራር ደሞዙን እንደያዘ የተመደበበት ቦታ እንደሚሰራ የገለጹት ኮሚሽነሩ ይህ መዋቅር እስከ ወረዳ ድረስ እንደሚዘልቅም ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።

አስቴር ምስጋናውን እናመሰግናለን። በቀጣዩ የመጽሔት ክፍለ ጊዜ ዘግባ ደግሞ ወደ መቀሌ ይሆናል የምናመራው። ሕገ መንግሥትና ሕብረ ብሔራዊ ፌዴራላዊ ሥርዓትን ማዳን የሚል ስያሜ የተሰጠው ጉባኤ በመቀሌ ከተማ እየተካሄደ ነው። ከሀምሳ በላይ የተለያዩ ኃይሎችና ፓርቲዎችን ምሁራንና የሀገር ሽማግሌዎችን ጨምሮ ቁጥራቸው ከሰባት መቶ በላይ የሚሆን

በጉባኤው መገኘታቸውን ጠቅሶ የመቀሌው ዘጋቢያችን ሙሉጌታ አጽብሀ ተከታዩን አድርሶናል።

በመቀለ ከተማ በዛሬው ዕለት የተጀመረው ጉባኤው የፌዴራሊስት ኃይሎች ተብለው የተሰበሰቡ ከመላው ኢትዮጵያ ፖለቲከኞች፣ ምሁራን፣ የሀገር ሽማግሌዎችና የወጣቶች እንቅስቃሴ አስተባባሪዎች ተገኝቷል። ህወሓት፣ ባይቶና፣ ሳልሳይ ወያነ፣ ቅማንት ዲሞክራሲያዊ ፓርቲ፣ የአገው ሸንጎ፣ የኦሮሞ ነጻነት ንቅናቄና ሌሎች ከሀምሳ በላይ ፓርቲዎች እየተሳተፉ ይገኛሉ። የኢህአዴግ ነባር አመራሮች የወጣቶች እንቅስቃሴ ከሆኑ

ቄሮ ከኦሮሚያ ኢጀቶ ከሲዳማ እንዲሁም ደቂሑና ከአፋር ወክለዋል የተባሉ ወጣቶችም

ተሳትፈዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓት ማዳን በሚል መሪ ቃል በመቀለ ከተማ ሀገራዊ ጉባኤ እየተካሄደ ባለው መድረክ ባሰሙት ንግግር ይህ መድረክ በኢትዮጵያ ለተፈጠረው ችግር መፍትሄ ከሚያመጡ አንዱ እንደሚሆን ተስፋቸው ገልጸዋል። በንግግራቸው ዶክተር ደብረ ጽዮን የተለየ ሀሳብ የሚፈሩ በውይይት የማያምኑ በዚህ መድረክ ፓርቲዎችና ግለሰቦች እንዳይሳተፉ ጫናዎች እንዳካሄዱ እናውቃለን ያሉ ሲሆን ይህ

ደግሞ ጸረ ዲሞክራሲ ነው በማለት ገልጸውታል። ይህ በህገ መንግስት የተገኘ መብት ማፈን መቆም አለበት ብለዋል። ሀሳብ በሀሳብ መጠን እንጂ አስተዳደራዊ በሆኑ ጫናዎች ልዩነቶች እንዳይወጡ እንዲቀበሩ እየተደረገ ያሉ የሀሳብ ደካሞች ተግባር መቆም አለበት። ዓለም አንድ መንደር በሆነበት ጉረቤታሞችን እንዳይገናኙ የሚከለከሉ የዓለማችን ጉዳጉዳዎች እያየን ነው ካልሆነ

ለይ አካባቢ ክናውን ያለው ዘርፈ ብዙ ጫና የት በማን ምን እንደተፈጸመ ለሕዝቡ እውነታውን እንደምናወጣ ከወዲሁ ደከሞቹ ቢያውቁት ይገባሉ እያስባሉ ፓርቲዎችና ግለሰቦች እንዳይሳተፉ ጫና ያደረጉና ይህንን እግድ እያደረጉ ያሉ አካላት ከመናገር ግን ተቆጥበዋል።

በህዝቦች ትግል የመጣ ህገ መንግስታዊ ስርዓት እየተጣሰ ነው ያሉት ምክትል ርዕሰ መስተዳድሩ በአሁኑ ጊዜ የፖለቲካ እንቅስቃሴ ህዝብን ማዕከል ያላደረገ የብሔር ብሔረሰቦችና ህዝቦች እኩልነት ያላከበረ ጠቅላይ በሆነ አስተሳሰብ የተቃኘ ነው ሲሉ ተናግረዋል። በተጨማሪ አካሄዱ የሀገራችን ህዝቦች የማያካትት በተለይ አርሶ አደሩን ያገለለ ነው ያሉት ዶክተር ደብረጽዮን የሁሉም ህዝቦች ፍላጎት የማያስተናግድ የጠቅላይነት አስተሳሰብ ሀገሪቱ ወደ ከፋ ህውከት ብጥብጥና መበት

እንደሚያመራት ጥርጥር የለውም ሲሉ ገልጸዋል። ሁላችሁ እንደምትገነዘቡት ውስጣዊ ሁኔታችን ሲታይ በአጠቃላይ በውስጥና በውጭ ሀይሎች በተተበተበ ሀገርን የማፍረስ እንቅስቃሴ ምክንያት ለአደጋ ተጋላጭነታችንን እያየለ መጥተዋል። የሁሉም ነገር መሰረት የሆነው ሰላማችን የደፈረሰበት የህግ የበላይነት የማይከበርበት አገሪቱ ህገ መንግስት በግላጭ የሚጣስበት ወቅት ላይ እንገኛለን። በሀገራችን ህገ መንግስቱ የተረጋገጡ የዜጎች መብቶች

በአደባባይ እና በስፋት እየተጣሱ የሚታዩበት ፣ ዜጋው በነፃ ተንቀሳቅሶ ለመስራት ሀብት ለማፍራት የተቸገረበት፣ ከዛም አልፎ ለጥቃት የተጋለጠበት በወቅት ላይ እንገኛለን። የሀገሪቱ ኢኮኖሚም በከፍተኛ ደረጃ እየተጎዳ የኑሮ ውድነቱ እየከፋ በመሄድ ላይ ይገኛል። በአጭሩ አሁንም አገራችን በፈታኝ አደገኛና አስፈሪ ሁኔታ ላይ ትገኛለች። ቆም ብለን የትን መንገድ ብንከተል ይሻላል? ምን ብናደርግ

አገራችንን ከዚህ አጣብቂኝ ማላቀቅ እንችላለን የሚሉ ጥያቄዎችን በመመለስ አገራችን ከተጨማሪ ጉዳትና ጥፋት ማዳን እንደምንችል መገንዘብ ይገባናል።

በጉባኤው በዛሬው እለት ህብረ ብሔራዊ ፌዴራሊዝም፣ ዴሞክራሲና የሀገር ግንባታ፣ የህግ ልዕልና ማክበር፣ የዜጎች ደህንነት ማክበር እንዲሁም ምርጫ 2012 በሚመለከቱ ጉዳዮች ላይ ውይይት እየተካሄደ ውለዋል። ተመሳሳይ መድረክ በመቀለ ከተማ ባለፈው ነሐሴ ወር ተካሂዶ የነበረ ሲሆን የዛሬው መድረክ ነገ እንደሚጠናቀቅ የወጣው መርሃ ግብር ያሳያል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም

ሙልጌታ ጽበሃል ለዘገባው እናመሰግናለን አሁን ወደ ተከታዩ መጽሔት ስንሻገር ብልጽግና ፓርቲን ለመቀላቀል ውሳኔ ያሳለፉ የኢህአዴግ አባልና አጋር ድርጅቶች ውስጥ አብዛኞቹ ያደረጉት ስብሰባ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ተገኝቶ መታዘቡን አስታወቀ ይላል በፓርቲዎቹ ውህደት ላይ ተስማምተው ከፈረሙ ስምንቱ ፓርቲዎች መካከል እስካሁን ለመክሰም ያመለከተው አንድ ፓርቲ መሆኑንም ጠቅሳ ጽዮን ግርማ ነች ተከታዩን ያሰናዳቸው

ጽግና ፓርቲን ለመቀላቀል የወሰኑት ሶስቱ የኢህአዲግ አባል ድርጅቶች እና አምስቱ አጋር ድርጅቶች የውህደቱን ሰነድ ከመፈረማቸው በፊት በተናጥል በየፓርቲያቸው በሚያደርጉት ስብሰባ ላይ የኢትዮጵያ ምርጫ ቦርድ እንዲገኝ ጥሪ ማድረግ እንዳለባቸው አዲሱ የፖለቲካ ፓርቲዎች አዋጅ ይደነግጋል። ግንባር ለመፍጠር ወይም ለመዋሃድ ወይም ለመቀናጀት የሚደረጉ ስብሰባዎች ሲኖሩ

ቦርዱ በስብሰባው ላይ እንዲገኝ ቢያንስ ከሰላሳ ቀናት በፊት የማሳወቅ ግዴታ አለበት ይላል። የምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስን ስለዚህ ጉዳይ ጠይቀናቸው ነበር። በእርግጥ ቦርዱ በስብሰባዎቹ ላይ ተገኝቷል ወይ ስንል

የተቀመጠው ሰላሳ ቀን የሚኛው ቦርድ ሁል እንዳያበዛ ምክንያት እንዳያበዛ። ስለዚህ በዚህ መሰረት አሁን የብልጽግና ፓርቲ ለመመስረት በተደረጉ ጉባኤዎች ላይ ቦርዱ ተገኝቷል? ተገኝቷል፣ ልክ ነው። የትኞቹ የትኞቹ ላይ ተገኝቷል?

ጋዜጣ ላይ ከአራቱ ላይ ተገኝቷል። ኦሮሞ ዴሞክራቲክ ፓርቲ ላይ ተገኝቷል። የአማራ ዴሞክራቲክ ፓርቲ ላይ ተገኝቷል። የህዝቦች ፓርቲ ላይ ተገኝቷል። ላይ የሶማሌ ፓርቲ ያልተገኘባቸው አሉ። ያልተገኘባቸው ማለት የቀረቱ አራት ናቸው። ስለዚህ እነሱ ያልተገኘባቸውን እንዴት ነው የሚያደርገው ቦርዱ? ምንም አያደርግም። ስለዚህ እነሱ ውጤታቸውን የጠቅላላ ጉባኤያቸውን

ጽፈው ሲመጡ እና ለቦርዱ ሲያስገቡ፣ እንግዲህ ጠቅላላ ጉባኤ ላይ የመገኘት ጥቅሙ ኮንቴስት ከተደረገ ለምሳሌ፣ ጉባኤ በትክክል አልተካሄደም እንደዚህ ዓይነት ችግሮች ያሉበት ያሉበትናም ከተባለ ቦርዱ ሰዛ ተገኝቶ ችግሮችን ክላሪ ለማድረግ ነው በኋላ ውሳኔ ለመወ ስለዚህ የቀሩት ያልተገኘባቸው ቦታች የተገኙ ጠቅላላ ጉባኤዎችን ኮንቴስት ከተደረጉ ያያል ማለት ነው። እሱ ሳይገኝበት የመደረጋቸው የተነሳ ቆሎ ችግር አለባቸው ከተባላ ሚቶ ከቀረበባቸው አይቶ የሚወስደው ውሳኔ ይኖራል ማለት ነው። እንደዚያ ነው። ችግር ካልቀረበባቸው ግን ያው

አሁን ቦርዱ በዚህ ብልጽግና ፓርቲን በተመለከተ የደረሰው እንዲዋሀድ እንዲመዘገብ ወይም ደግሞ የሄደበትን ሂደት ለቦርዱ የማሳወቅ ግዴታ አለበት። ካለበትስ ያሳወቀው ነገር አለ? በአሁን ሰዓት ቦርዱ ይሄን ጉዳይ የሚያውቀው በምን ደረጃ ነው? ሂደቱ ምንድን ነው? ይሄ እያንዳንዳቸው ፓርቲዎች የራሳቸው ሲናሉ ያን የሚሰነቸው ለቦርዱ ያሳውቃሉ፣ በጋራ የወሰኑትን ውሳኔ ያሳውቃሉ ማለት ነው። ወይም ለመረጃ ወስናል ለ ስለዚህ የሚጠበቀው እንግዲህ አሁን እያንዳንዳቸው በተናጠል ለቦርዱ ማሳወቅ አለባቸው።

አጋራሪ ላይ ደግሞ አንድ ላይ አድርገው ለቦርድ መሰረት አለበት። ሁለት ያ ማለት እንግዲህ አንድ ላይ ለምዝገባ ብለው አላቀረቡም። ፓርቲ ለምዝገባ ብለው ፓርቲዎቹ በተናጠል ያቀረቡት ነገር አለ። በተናጠል ኦሮሞ። ስለዚህ ይመረምራል ይመረምርና

ሰው ብቻ ነው ይሰጣል። ለምሳሌ ራሳችን እና ለመዋሀድ ወስነናል። ማድረግ ያለባቸው ፕሮሲጀሮች አሉ መታየት ያለባቸው ነገሮች አይተው ከዛ በኋላ ያው በትክክል መሰረት መዋሀድ ይሰጣል ማለት ነው። እስካሁን ፓርቲ ደረጃ የኦሮሞ ዴሞክራሲ ፓርቲ ነው ያስገባል የመዋሀድ

ወይዘሪት ሶሊያና ብልጽግና ፓርቲን በተመለከተ በጥቅል እስካሁን የቀረበ ጥያቄ እንደሌለ ገልጸው አጠቃላይ ውሳኔ ላይ የሚደረሰው ሁሉም ጥያቄዎች ለቦርዱ ከቀረቡለትና ሰነዶቹ በባለሙያዎች ከተመረመሩ በኋላ እንደሆነ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።

ጊዜያችሁንን እናመሰግናለን። ዓለም አቀፍ ይዘት ያለው ዘገባ ነው። ሆኖም የምናስከትለው የዓለም መሪዎች በዚህ በያዝነው ሳምንት ብሪታንያ ላይ በሚያካሂዱት ጉባኤ የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶን ሰባኛ ዓመት መታሰቢያ ያከብራሉ ድርጅቱን ሲነቅፉና

ዩናይትድ ስቴትስ ለድርጅቱ የምትሰጠውን የገንዘብ እርዳታ እንደሚቀንሱ ሲናገሩ የቆዩት ዶናልድ ትራምፕ በጉባኤው ላይ ለመገኘት ወደ ለንደን ተጉዘዋል። በሌላ በኩል ደግሞ ዩናይትድ ስቴትስ ውስጥ ፕሬዝደንት ዶናልድ ትራምፕ ለክስ የሚያደርሳቸው ጥፋት ፈጽመው ከሆነ ለማጣራት እየተካሄደ ያለው ምርመራ አዲስ ምዕራፍ ውስጥ መግባቱን አክሎ የቪኦኤው አራሽ አረብ ሳዲ ያጠናቀረው ዘገባ አለ። አዳነች ፍስሃዬ ታቀርበዋለች።

ፕሬዚደንት ትራምፕ ባለፈው ሳምንት ፍሎሪዳ ውስጥ ለደጋፊዎቻቸው ባደረጉት ንግግር ከኡክራይኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር በስልክ የተነጋገሩትን በሚመለከት በሳቸው ላይ የሚደረገውን ምርመራ ነቅፈዋል። ትራምፕ ከኡክራይን ፕሬዚደንት ጋር በስልክ ሲነጋገሩ በፖለቲካ ተቀናቃኛቸው ላይ ምርመራ እንዲካሄድ ጠይቀዋል በሚል ምርመራ እየተካሄደባቸው መሆኑ የሚታወቅ ነው። ዲሞክራቶች የፕሬዚዳንቱ ተግባር በጉቦነት ደረጃ ሊታይ የሚችል ነው ብለዋል።

ፕሬዚዳንት ትራምፕ በበኩላቸው ምርመራው የፖለቲካ ዓላማ አለው ይላሉ። ክስ ክስ እንደ ቀድሞው መሠረት የሌለው ክትትል ነው። አሁን በዛው የክስ ክትትል እየገፉ ነው። ብዙ መጥፎ ነገሮች እየደረሱባቸው ነው። ምክንያቱም በድምፅ መለኪያ ሐዞች እየሆነ ያለውን እያያችሁ ነው ሁሉም

ይህ የማይረባ ነው እያሉት ነው። ከፍተኛ ቦታ ያላቸው ሰዎች በቅርቡ በቴሌቪዥን በሚታይ ምርመራ ቃላቸውን ሲሰጡ ቆይተዋል። የትራምፕ አስተዳደር እስካሁን ባለው ጊዜ በተወካዮች ምክር ቤት አባል ዲሞክራቶች የሚመራውን የምርመራ ሂደት ለማጓተትና ለማሰናከል ሲሞክሩ ቆይተዋል። ዲሞክራቶቹ መርማሪዎች የዋይት ሐውስ ቤተ መንግሥት በምርመራው ሂደት እንዲሳተፍ በያዝነው ሳምንት ጋብዘዋል። ዲሞክራት የምክር ቤት አባል ቫል ዶሚንግስ

We are certainly hoping that the president, uh, his counsel ፕሬዚዳንቱና ጠበቃቸው ይህን እድል ሊጠቀሙበታል የሚል ተስፋ አለን። ፕሬዚዳንት ትራምፕ ያጠፋሁት ነገር የለም የሚል ከሆነም የሚሰጡትን ምክንያት ለመስማት በጉጉት እንጠብቃለን። ሪፑብሊካውያኑ የመሳተፉን እድል በበጎ ተቀብለውታል። ነገር ግን እስካሁን ባለው ጊዜ ሁሉንም ምስክሮቻችንን ለመጥራት አልቻልንም እያሉ ነው። ሪፑብሊካዊ የምክር ቤት አባል ቶም

McClintock. የፕሬዝዳንቱ ጠበቃ በክሱ ሂደት ቢሳተፉ ፕሬዝዳንቱን የሚጠቅም ይመስለኛል፣ መብታቸው ነውና። ነገር ግን የስለላ ኮሚቴው በሚያካሄደው ሕገ ወጥ ሂደት ቢያዝኑ እረዳለሁ። ፕሬዝደንት ትራምፕ ግን የተወካዮች ምክር ቤት የፍርድ ኮሚቴ በመጪው ሮብ በሚጀምረው የክሱ ሂደት ጠበቃ አልልክም ምክንያቱም መላ ነገሩ ፌዝ ነው ብለዋል።

ዲሞክራቶቹ የክስ ሂደቱ ትራምፕ ለንደን በሚካሄደው የሰሜን አትላንቲክ ቃል ኪዳን ሀገሮች ጉባኤ በሚገኙበት ወቅት እንዲሰማ ማድረጋቸው ራሱ ተገቢ አይደለም ሲሉ ፕሬዝደንት ትራምፕ ነቅፈዋል።

አድማጮች የመጽሔትና የትንታኔ ርዕሶችን ነበር በተከታታይ የሰማችሁት። ወደ ሁለተኛው አጋማሽ ከማለፋችን አስቀድሞ ዘወትር እንደምናደርገው እዚህ ግድም የመሸጋገሪያ ሙዚቃ ይኖረናል። ከዚያ በፊት ታዲያ ዛሬ ዕለቱን አስታኮ የተሰናዳ ዝግጅት ወደሚኖረን አንድ ዜና ላስተዋውቅ። ዓለም አቀፍ የአካል ጉዳተኞች ቀን ዛሬ በዓለም ዙሪያ እየታሰበ ነው። ይህንን ዕለት አስተንተርሶ የተሰናዳ ቅንብር እንዳልኩት ወደ

ሁለተኛው አጋማሽ መጀመሪያ ላይ ይኖረናል። ከዚያ በፊት ታዲያ ቆንጅት ዜማውን እናስቀድም። ጀመረ ጫወታ ተጀመረ ይመስላል። መልካሙ ተበጀ ነው ያምራል ያምራል እያለ የሚጫወትልን የቆየ ስልት ነው እንሆ

ሲታሙ በቆየው ዜማው ያምራል ያምራል ነበረ ዘና ያደረገን አድማጮች። የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂ ታየንን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን እለቱን አስመልክቶ ወደ ተሰናዳ ቅንብር ይሆናል። ቀደም ሲል የገለጽ ነው እለት አለም አቀፍ የአካል ጉዳተኞች ቀን

በየአመቱ ህዳር 23 ቀን የሚከበረው ዓለም አቀፍ የአካል ጉዳተኞች ቀን በኢትዮጵያ በአካል ጉዳተኞች መሪነት የተባበሩት መንግስታት ድርጅት የአውሮፓውያን 2030 ግቦችን

እናሳካለን በሚል መሪ ቃል ዛሬ ተከብሮ ውሏል። ኤደን ገረመው የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ፕሬዚደንት የሆኑትን አቶ ተሰማ ሰብስቤን አነጋግራ ስለ ዘንድሮ መሪ ቃልና ስለ አካል ጉዳተኞች ያሉባቸውን ፈተናዎች ተከታዩን አሰናድታለች።

የዘንድሮ የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለሀያ ሰባተኛ ጊዜ እየተከበረ ይገኛል። በኢትዮጵያም የተባበሩት መንግስታት የሀያ ሰላሳ የልማት አጀንዳዎችን በአካል ጉዳተኞች መሪነት እናሳካለን በሚል መሪ ቃል በዓሉ ተከብሮ ውሏል። አቶ ተሰማ ሰብስቤ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ፕሬዚዳንት ናቸው። ማህበራችን ዛሬ ቀኑን አስቦ ብሏል። በዋነኝነት መሪ ቃሉን ተከትሎ የሚያከበር ነው። መሪ ቃሉ የአካል ጉዳተኞችን ተሳትፎና መሪነትን በማጎልበት በተባበሩት መንግስታት የሀያ ሰላሳ አጀንዳዎችን እናሳካለን

ነው ማህበራችንም ይህንኑ ትኩረት በማድረግ የተለያዩ ሚዲያዎች በተገኙበት መልእክት አስተላልፈናል መንግስት ምንኝነት አካል ጉዳተኞችን በተመለከተ የሚጠበቅበትን እየሰራ አይደለም በተለይ ተሳታፊነታችንን ሊያሳድጉ የሚችሉ ገድቡትን ነገሮች በማስወገድ ላይ እየሰራ አይደለም መሪነት በተመለከተም ኦልሞስት አካል ጉዳተኞች በየትኛውም ደረጃ ላይ መሪነት ሚና ሰጥቷቸው የሉም የራሳቸውን ጉዳይ እንኳን ራሳቸው የሚያስተዳድሩበት ክልል ፈጠር አለበት የሚል ያሳለፍ ነው የተለያዩ መልእክቶች ተላልፈዋል በአለም አቀፍ ደረጃ ከሰባት ሰዎች አንዱ አካል

አካል ጉዳተኛ ሲሆን በተባበሩት መንግስታት ድርጅት የሀያ ሰላሳ አጀንዳዎች መካከልም አካል ጉዳተኞችን ማካተት አምስተኛ ግብ ሆኖ ተቀምጧል። ይሁንና በኢትዮጵያ ግን ይህን ግብ የማሳካት ሂደቱ በታሰበው ፍጥነት እየሄደ አይደለም። ለውጥም እየመጣ አይደለም። ለዚህም ደግሞ ጥሪ አድርገናል ይላሉ አቶ ተሰማ። በተባበሩት መንግስታት እየጸደቀው ሁሉንም ሰው በሀያ ሰላሳ ከድህነት እናወጣለን ማንም ሰው አንተውም በሚለሚል ማለት ነው እና አካል ጉዳተኞችንም ክሰና ሄደም አንድ ላይ አክሰን የምንሄደው የሚል ኮንሰርት ነው ያለው በዛ እኛ

እንደ እንቅፋት የሆኑብን ብዙ ነገሮች በኢትዮጵያ ውስጥ ሲሰሩ አካል ጉዳተኞችን ግንዛቤ ውስጥ ያስገቡ አይደሉም። ሕንፃዎች፣ መንገዶች፣ ሌሎች አውታሮች ኢቭን መረጃ በዚህ ሰዓት በተለይ ኢትዮጵያ ውስጥ አዲስ ነገሮች ብየገለጡ ባሉበት ላይ መስማት የተሳናቸውና ሌሎች ጉዳት ያለባቸው መረጃ የሚያገኙበት ምንም አይነት መንገድ የለም። ብዙ ጊዜና መረጃም ተደራሽነት ሌላው ችግር ነው ያለው። ጤና ተቋማት፣ የትምህርት ተቋማት ኢቭን ከሁሉ ደግሞ የህዝብ አገልግሎት መስጫዎች በፍጹም የአካል ጉዳተኞችን ተሳትፎ ለማሳደግ የሚያስችላቸው ደረጃ ላይ አይደለም እና

እነዚህ ነገሮች እንዲቀረፉ መንግስት አጥብቆ ይስራለን። ሁለተኛ ሌሎች የወጡ ህጎች አሉ፣ አካል ጉዳተኞችን በተመለከተ እነዛ ህጎች ተፈጻሚነታቸው ላይ ክትትል የሚያደርግ አካል ያስፈልጋል። ምክንያቱም እንደ ቀልድ እየተጣሱ ነው ያሉት የሚል ነው እያነሳኔ የነበር ነው። የኢትዮጵያ አካል ጉዳተኞች ካላቸው ቁጥር አንጻርም በሀገር ደረጃም የተሰጣቸው ውክልናም በቂ አይደለም የሚል ሀሳብ በእለቱ ተነስቷል። ሌላው የራሳችንን ጉዳይ በራሳችን እንድናስተዳደር እድሉ ይሰጣል። ከአገሪቷ ህዝብ ወደ አስራ ሰባት ነጥብ ስድስት ፐርሰንቱ አካል ጉዳተኛ ነው

ያለን ነው። እና በጣም ሰፊ ህዝብ ነው፣ የተለየ ፍላጎት ያለው ነው፣ የተለየ ምኞት ያለው ህዝብ ነው። ስለዚህ ያንን የሚወክል ሌላ ሀይድ ሌቭል ኦርጋን መቋቋም አለበት በመንግስት ደረጃ አሁን ባለው በሰራተኛና ማህበራዊ ስር ተወሽቆ ያቁን እየሰራ አይደለም። ኢቭን እዛ ውስጥ የሚያሉ ሰዎች ጉዳተኝነትን በደንብ እንደ አካል ጉዳተኛ እንዳለበት ሰው ተረድቶ ይሰራሉ የሚል እምነት የለም ና

ይህንን መንግስት ከግንዛቤ ያስገባልን የሚል ነው የነበረው ፕሮግራማችን በዋነኝነት ቅድም ያልኩች ነው የመንግስት ሚና በጣም ከፍተኛ ነው። ሚናውን የተወጣን የሚል እምነት እንደ ማህበርም እንደ ግለሰብም ነው የለኝም። ሌላው ህዝቡ ነው። የህዝቡ አዌርነስ በጉዳት ምነት ላይ

እያደገ መጥቷል ከጊዜ ወደ ጊዜ። ግን አሁንም በዚህኛው ዘመን የማይጠበቁ ነገሮች አሉና ህዝቡም እንደዛው ትኩረት የሚሰጠው ነው። ሌላውና ዋነኛው ሚዲያ ነው። ሚዲያ የአካል ጉዳተኛን ጉዳይ በሚገባው ያህል ሽፋን እየሰጠው አይደለም። ምናልባትም የአካል ጉዳተኛ ማህበራት ቀርበን ሚዲያውን ለአንደር ሰው እንችል ይሆናል። ግን ሚዲያውም ደግሞ ያለውን ክፍተትም ለመድፈን ለአካል ጉዳተኞች ልዩ ትኩረት ሰጥቶ ቢሰራ ደስ ይለናል። ሲያጠቃልሉም መንግስት፣ ህብረተሰቡና ሚዲያው በጋራ ሆኖ የአካል ጉዳተኞችን ህይወት ለመቀየር ተባብሮ መስራት አለብን

ይገባቸው ይላሉ። ለአሜሪካ ድምፅ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።

እደን ገረመውን ለዕለቱን አስመልክቶ ለተሰናዳው ዝግጅቷ እናመሰግናለን። አድማጮች የምትከታተሉት በ22፣ በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው። በወቅታዊ ጉዳዮች ላይ ያተኮረ ትንታኔ ዝግጅት አለን። ቆየት ብሎ ይቀርባል። አሁን ግን በቀጥታ የምናመራው ወደ ሳምንታዊው ንግድና ምጣኔ ሀብት ነው።

ከመደበኛው የባንክ ስርዓት ወጣ ያለ አሰራር ያላቸው የፋይናንስ ተቋማት ኢትዮጵያ ውስጥ ለመንቀሳቀስ እየሞከሩ ናቸው። ከነዚህ መካከል ወለድ አልባ ቁጠባና ብድርን የሚያበረታቱ እስላማዊ የፋይናንስ ተቋማት ይገኛሉ።

የእነዚህ ተቋማት እንቅስቃሴ ለኢትዮጵያ ምጣኔ ሀብት ምን ጠቀሜታ እንደሚኖረው ሀብታሙ ስዩም በቅርቡ ሂጂራ የተሰኘ ባንክ ለማቋቋም በተጠራ ጉባኤ ላይ ተገኝቶ መሰል ጉዳዮች ላይ ተጨዋውቷል። እንደሚከተለው ይዞት ቀርበዋል።

የዛሬ 114 ዓመት ገደማ ኢትዮጵያ የመጀመሪያውን ባንክ መክፈቷ የሀገሪቱን የዘመናዊ ባንክ ምዕራፍ ገላጭ ተደርጎ በብዙሃን ዘንድ ይታመናል። ሆኖም የኢትዮጵያ ባንክ ስርዓት የዕድሜውን ያክል ስለመዘመኑ፣ አማራጮችን ስለማቅረቡ የሚጠራጠሩ ጥቂቶች አይደሉም።

በዕድሜያቸው የመንግሥታትን መለዋወጥ ለማየት የቻሉት የሃይማኖት አባት ሼክ ካሊድ ኡመር የመንግስታት ጣልቃ ገብነትና ከልካይ ህጎች የተዉትን ጎታች ተጽዕኖ ያስታውሳሉ። በደርግ ጊዜ ኢኮኖሚያችን በዳዴ እንኳን ባትለው እንደ እባብ በምድር ላይ የሚንፏቀቅ ኢኮኖሚ ሲስተም ነበረ። የሶሻሊስት ሲስተም የግል ባለሀብቶችን የሚያበረታታ ባለመሆኑ ኢኮኖሚ ወደፊት የሚሄድ አልነበረም እና እግር አልባ ነበረች ኢትዮጵያ በዛን ጊዜ። ከዛ በኋላ

በኋላ እንግዲህ የመጣው ህወሀት መሪ የሆነው ኢህአዴግ ቅይጥ ኢኮኖሚ አይነት ነገር አብዮታዊ ዲሞክራሲ ብሎ መጥቶ ያለው ኢኮኖሚ ደግሞ ባንኮች በትራዲሽናል በኮንቬንሽናል ባንኮች፣ በሌሎች ዓለም ላይ በሚጠቀሙት የባንኪንግ ሲስተም ትሄድ ነበር። ና ሙስሊሞች ደግሞ በእምነታቸው በወለድ ጋር ትራንዛክሽን ማድረግ ወይም ደግሞ ገንዘብ ልውውጥ ማድረግ ከፍተኛ የሚባሉ ወንጀሎች ውስጥ

የተካተተ በመሆኑ ሙስሊሞች በዛ ጉዳይ ላይ ሙሉ ለሙሉ ማለት ይቻላል አልተሳተፉም፣ ከገበሬ ጀምሮ እስከ ነጋዴው ድረስ።

ይህንን አማራጭ የመሻት ጥያቄ ጠቅላይ ሚኒስተር መለስ ዜናዊ ሀገሪቱን በሚያስተዳድሩበት ዘመን ቀርቦ እንደነበር የሚያነሱት ሼክ ካሊድ ኡመር መጀመሪያ ላይ መግባባት የነበረበት ጉዳይ የኋላ የኋላ ሳይሰምር መቅረቱን ያስታውሳሉ። ከአመታት በኋላ ግን ዳግም ተስፋ ሰጪ ነገር እንደመጣም ያውሳሉ። ከአስራ ሁለት አመት በኋላ እንደገና እንግዲህ የዘምዘም ባንክ በዛን ጊዜ ይሁንታ አግኝቶ እንትን ያለው አሁን ወደ ገበያ መጥተዋል። አሁን ይሄ አማራጭ መምጣቱ ከፊሉን ወይም ግማሹን የኢትዮጵያን አካል

ሙስሊሙን ማህበረሰብ በዚህ ኢኮኖሚ ውስጥ አካተተ በመሆኑ ኢትዮጵያ በሁለት እግሯ ቆማ የምትሄድበት ሲስተም ደርሷል ማለት ነው። ተስፋ ሰጪውን ምዕራፍ ለመጠቀም እንቅስቃሴውን ከጀመሩት መካከል አንዱ ሂጅራ ባንክ ነው። በዚህ ሰሞን ስለ ዓላማውና አሰራሩ በዋሽንግተን ዲሲ ለሚኖሩ ኢትዮጵያን ለማስረዳት በጠራው ኮንፈረንስ ላይ ያገኘዋቸው ከባንኩ መስራቾች መካከል አንዱ የሆኑት ኡስታዝ አቡበከር አህመድ መሰል የፋይናንስ ተቋማት ለኢትዮጵያውያን ያላቸውን ፋይዳዎች

ያስረዳሉ። ከወለድ ነጻ የባንክ ስርዓት የሚያደርጋቸው የራሱ የሆነ የተለዩ የኢንቨስትመንት አማራጮች አሉት። ይሄ ሙዳረባ፣ ሙራባሃ፣ ሙሻረካ የሚባሉ እኩል የኢንቨስትመንት አካል ሆኖ ነው ባንኩ የሚመጣው። ኢንቨስት ያደርጋል፣ ትርፍና ኪሳራን ይጋራል፣ ስራ ፈጠራን ያበረታታል። አዳዲስ ስራ ያላቸው ሀሳብ ያላቸውን ሰዎች ስራቸውን በመመልከትና በማየት እነሱ የሚያስፈልጋቸውን ነገር ኢንቨስት በማድረግ ከወለዱ

ነጻ በሆነ መልኩ እኩል ሊጋሩት የሚችሉት ትርፍና ኪሳራም ካለ የጋራ የሆነ ኃላፊነት ሊወስድ የሚችልበትን መሰረት የያዘ ነገር ነው። እንግዲህ የሚሰራውና አገሪቱ ላይ እንግዲህ ከፍተኛ ትርፍ አላቸው ተብሎ ከሚታሰቡ ነው። የዘንድሮውን የትርፍ ሂደት ብንመለከተው ባንኮች ያተረፉት እነዚህ ኮንቬንሽናል ባንኮች 32 ቢሊዮን ብር ትርፍ አትርፈዋል። ባለፉት የተወሰኑ ሁለት አመታቶች ቀደም ብለህ ብታይ ከ21 ቢሊዮን ብር በላይ ትርፍ ተገኝቷል። እነዚህን የሚጠቀሙት የተወሰኑ የማህበረሰብ አካል ብቻ ናቸው። ሌላው ዜጋ እንደ ዜጋ ያልተሳተፈበት እድገቱን ብልጽግናውን ያላገኘበት ተጨባጭ ነው።

እድል መፍጠር ነው። ይሄ ያ ወለድን የሚፈራና የማይቀርብ ገንዘቡን እንዲሁ ከባንክ ውጭ ያደረገ ማህበረሰብ አካል ወደ ኢኮኖሚው ወደ ሀገሪቱ የሆነ ኢኮኖሚ መስመር ውስጥ ያንን ገንዘብ እንዲያወጣ ከዚያ ደግሞ ከትርፉ ተጋሪ መሆን የሚችልባቸውን እንዳገር ከዚህ ትልቅ የሆነ ኢኮኖሚ ዘርፍ ላይ የሚገኘውን ጥቅም እንደዜጋ ሊጋራ የሚችልበትን እድል መፍጠር ነው።

ከሀገር ውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ ተቋማት አገልግሎቶች ውስጥ የተፈለገውን ያክል አለመንቀሳቀሳቸው በተለያዩ ጊዜያት ተነስተዋል። ለዚህም የተለያዩ ምክንያቶችን የሚያነሱት የሂጅራ ባንክ የፕሮጀክት ማኔጀርና የአደረጃጀት ምክትል ሰብሳቢ አቶ ሙከሚል በድሩ ተቋማቸው በውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ እንቅስቃሴ ውስጥ እንዲሳተፉ ለማድረግ

የወጠነውን አጋር ተሆናል። በህግ መቀያየርና በመሳሰሉ መንገዶች ዲያስፖራው በተገቢው መንገድ የፋይናንስ ኢንዱስትሪ ውስጥ እንዳይሳተፍ የተደረገበት ሁኔታ ወይም የነበረውንም ትንሽ ተሳትፎ ሙሉ በሙሉ የማቋረጥ ሂደት ነበሩ። ያንን በመከልከል ሰው እንደ ሂጅራ ባንክ ያንን ጠንቅቀን እንረዳለን። አሁንም ዋሽንግተን ላይ የተገኘንበት ዋነኛ ምክንያት ዲያስፖራው በፋይናንስ ሴክተሩ ላይ ያለውን መተማመንና ከፋይናንስ ሴክተሩ ማግኘት ያለበትን ጥቅም ለሀገርም ጠቅሞ ራሱን መጠቀም የሚችልበትን

የግንዛቤ ማስጨበጫ ፕሮግራም ለማድረግ ነው እዚህ ዋሽንግተን የተገኘ ነው። ስለዚህ ይህና መሰል የግንዛቤ ማስጨበጫ ፕሮግራሞች የሚቀጥሉ ይሆናል። በተለያየ መንገድ ሶሻል ሚዲያን በመጠቀም በአካልም በመምጣት ከጊዜ ወደ ጊዜ መሻሻል እንዲኖር የራሳችንን አስተዋጽኦ እናደርጋለን። እንደ ባንክ አጠቃላይ ደግሞ ኢንዱስትሪ ውስጥ እንዳለ አንድ ተጫዋች፣ ኢንዱስትሪ ውስጥ ያሉ ሙሉ ተጫዋቾችን በማንቀሳቀስ ዲያስፖራ ላይ የተሻለ ኮንፊደንስ ለመፍጠር እንሰራለን። እንግዲህ እንደ ሂጅራ ባንክ በተለያየ መንገድ ከዲያስፖራ ኮሚኒቲው ጋር መስራት እንፈልጋለን።

ግሎባል ቤኔፊት ወይም እኛንም ተጠቅመን ዲያስፖራ ኮሚኒቲውንም በመጥቀም፣ አንደኛው እንግዲህ ዲያስፖራውን የባንክ ባለቤት ማድረግ ነው። ያው ባለፈው በነበረ እንግዲህ ተከልክሎ ነበር ዲያስፖራው ቀጥታ የፋይናንስ ኢንዱስትሪ ውስጥ በተለይ ባንክ ውስጥ ኢንቨስት ማድረግ አሁን ያገዳ ተነስቷል። ስለዚህ ሂጅራ ባንክ ውስጥ ያለውን ተሳትፎ በባለቤትነትና ኢንቨስት በማድረግ እንዲሳተፍ እንፈልጋለን። ሌላኛውና ዋናው ትልቁ ካለን የአካሄድና የአሰራር ሁኔታ በመነሳት ደግሞ

ከባንኩ ጋር ተቀራርበው ኢንቨስትመንት ውስጥ የመሳተፍ ሂደት ውስጥ እንዲገቡ እንፈልጋለን። ይህንን መድረክ በንግግር የከፈቱት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ መሰለ የፋይናንስ ተቋማት ማበብ በኢትዮጵያ ምጣኔ ሀብት የሚኖረውን እርባና ባነሱበት ንግግራቸው የኢትዮጵያ መንግስት በውጭ የሚኖሩ ኢትዮጵያንን አሳታፊነት የሚጨምር የኢንቨስትመንት ህግ በማሰናዳት ላይ ስለመሆኑ ተናግረዋል። ኢንቨስትመንት

ከፊል በተደረገው ለውጥ በቴሌኮም ላይ ተወዳዳሪ መሆን እንዲችሉ ሸድ መሆን እንዲችሉ የውጭ ባለሀብቶች ወደ ተሸርክና የሚለውበት ሁኔታ ተከፍተዋል። ከፕራይቬታይዜሽን በተጨማሪ ማለት ነው። ቴሌኮም ሴክተሩ በዙሪያው የሚያመጣቸው ብዙ ድሮች አሉ ማለት ነው። ሌሎች የውጭ ባለሀብቶች ክፍት ያልነበሩ የስራ መስኮች በኢንቨስትመንት ህጉ ላይ እንዲሻሻሉ የሚደረግበት ሁኔታም አለ።

ከወለድ ነጻ በመባል የሚታወቀውን የባንክ አገልግሎት የኢትዮጵያ ንግድ ባንክን የመሰሉ መደበኛ ባንኮች እንደ አንድ ዘርፍ ከቅርብ ጊዜያት ወዲህ መጀመራቸው ይታወቃል። ሂጅራ ባንክን የመሰሉ አገልግሎታቸውን ሲያስረዱ፣ አገልግሎቱ የእስልምና እምነት ተከታዮችን ብቻ የሚመለከት ነው ወይ ብሎ መጠየቅ አይቀሬ ነው።

በዚህ ዝግጅት ላይ ያገኘኋቸው የሰላም ፋውንዴሽኑ ኡስታዝ ጀማል በሽር በዚህ ጉዳይ ላይ ይህንን ብለውኛል። በበኩሌ በአሁኑ ሰዓት ባለው ኢንፎርሜሽን ለምሳሌ ዘምዘም ባንክ አለ፣ እንደዚሁም አሁን እየመጡ ያሉ ሂጅራ፣ ነጃሽ፣ ሌሎችም ባንኮች አሉ። መስራቾቹም እንደሚያውጁት ሁልጊዜም ምንም አይነት ገደብ የለም፣ ማንኛውም ሰው መሳተፍ ይችላል። አንድ ይሄ ነው። ሌላው በኢስላሚክ ባክግራውንዱ ራሱ

ቅድም እንደጠቀስኩት ከመነሻው ሪባ ወይም ይሄ ወለድ የሚባለውን ነገር በሚከለክልበት ወቅት እስልምናው ከሌ አልለም ለአለም የመጣ መልእክት ነው፣ ለሁላችንም የሚሰራ ነው።

የኢትዮጵያ ብሔራዊ ባንክ ለመሰል ፋይናንስ ተቋማት ይንቀሳቀሱ ዘንድ ፍቃድ ከሚሰጥባቸው መስፈርቶች አንዱ ያላቸው የተሰበሰበ ካፒታል መጠን ነው። 500 ሚሊዮን ብር የተሰበሰበ ካፒታል ማስመዝገብ ይኖርባቸዋል። ሂጅራ ባንክ ከ1.1 ቢሊዮን ብር በላይ የተሰበሰበ ካፒታል ላይ መድረሱን አስተባባሪዎች ነግረውናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።

ሀብታሙ ስዩም ለዝግጅቱ እናመሰግናለን። አድማጮች፣ አሁን የመጨረሻው ቅንብራችን ቀደም ብለን የጠቆም ነው፣ በወቅታዊ ጉዳዮች ላይ የሚያተኩር ዝግጅት ነው።

የሲዳማን ክልል መሆን ተከትሎ በሌሎች ዞኖች የተነሱ ጥያቄዎችን ከግምት ያስገባ አደረጃጀት ሊኖር እንደሚችል አንዳንድ ምሁራንና የፖለቲካ ተንታኞች ይናገራሉ። ሕገ መንግስቱ እስካልተሻሻለም ድረስ ክልል የመሆን ጥያቄዎች መቀጠላቸውን እንደማይቀር የገለጹት ሌሎች ምሁራን ደግሞ የኢትዮጵያ አስተዳደራዊ አወቃቀርና መስፈርቶቹ

እንደገና ሊታይ እንደሚገባ ያምናሉ። ለክልሎችና አስተዳደር አለመረጋጋት ምክንያቱ የኢትዮጵያ አወቃቀር ነው ይላሉ። እነኚዎቹ። እስክንድር ፌዮኖ ተከታዩን ያጠናቀረው። ህዳር 10 በሲዳማ ዞን የተካሄደው ህዝበ ውሳኔ አስረኛው የኢትዮጵያ ክልል መፈጠሩን አረጋግጧል። በዚያው ልክ ደግሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል አንድ ሆኖ የመቀጠሉን ነገር ጥያቄ ውስጥ አስገብቷል። የዚህን ህዝበ ውሳኔ ውጤት ተከትሎም

ስለ ደቡብ ክልል የወደፊት እጣ ፋንታ ይፋ የሆነ መግለጫ ዘርዘር ያለ ማብራሪያ አልተሰጠም። የክልልነት ጥያቄ ያቀረቡ ሌሎች ዞኖች መኖራቸው ደግሞ ቀጣዩ ሂደት ይበልጥ ማብራሪያ እንዲፈልግ ያደርጋል። ክልሉን በሚገባ የሚያውቁት ያነጋገርኳቸው ምሁራን የየበኩላቸውን አስተያየት ሰንዝረዋል። የማህበራዊ ጤና አማካሪና ደራሲ ዶክተር ኤርሲዶ ለንዴቦ

ህገ መንግስታዊ ያልሆነ ካሉት የክልሉ አመሰራረት ይጀምራሉ። ሲጀመር ህገ መንግስት ላይ ብሄሮች ብሄረሰቦችና ህዝቦች የማንኛውንም ያስተዳደር ደረጃና እርከን በራሳቸው የመወሰን መብት አላቸው። ክልል መሆን፣ ዞን መሆን፣ ወረዳ መሆን፣ አገርም መሆን እስከሚል ድረስ አንቀጽ ያለው ህገ መንግስት ያለን። ስለዚህ በዛ መነሻ ህገ መንግስቱ መጀመሪያ ደቡብን ሲያቋቁም በጣም ህገ መንግስቱ ተጥሶ የተቋቋመ ክልል ነው። ይህ ህገ መንግስታዊ በሆነ መንገድ የተቋቋመ ክልል ነው ደቡብ እንዴት

ህገ መንግስቱ በብሔር አለና ማለት ነው። ክልል አንድ ብሎ ትግራይ ብሎ አንድ ክልል ሰጠ። አፋር ብሎ አንድ ክልል ሰጠ። አማራ ብሎ አንድ ክልል ሰጠ። ሶማሌ አንድ ክልል፣ ከዛ ኦሮሚያ አንድ ክልል ሰጠና ከዛ ዞር ብሎ ሲያይ አንዳንዶቹ ጋር ለካ እንደዚህ ቀላል አንድ ክልል ዝም ብለ ለአንድ ብሔር ነኝ ለሚል ወይም አንድ ቋንቋ ለሚናገር ህዝብ አንድ ክልል እየሰጠ መሄድ እንደሚከብድ አሰቡ።

ከዛ በችግሩ ጊዜ ለምን ደቡብ አካባቢ ያለውን ሰብሰብ አድርገው አምስት ክልል አደረጉት። ማለት ብሔርን፣ ቋንቋንና ጂኦግራፊን ያቀላቀለ አድርገው ማለት ነው። ክልል ሰባት ብለው ጉራጌ፣ ሀድያ፣ ሲልጢ፣ ከምባታ፣ አላባ የምልዩ ወረዳን አንድ ላይ አድርገው አንድ ክልል ማዕከሉን ወሳና ላይ፣ ክልል ስምንት ብለው ሲዳማ፣ ጌዲዮ፣ አማሮ ምናምን አንድ ላይ አዋሳ ላይ እንደዚህ እያደረገ አምስት ክልሎች ተሰጡ። ከዚያ በኋላ

እሱንም ራሱ እንደገና ታጠፈና በምን ምክንያት እንደሆነ አይታወቅም። ደቡብ አምስት ቦታ መከፈሉም ቀረና አምስት ክልል መሆኑ ቀረና አምስት ክልል መሆኑም ቀረና 56 ብሔረሰቦች ደግሞ አንድ ክልል ላይ መጡ። ምን ይሁን ደቡብ አሁን ያንተ ምርጫ ምንድን ነው ብለህ ብትጠይቀኝ ማለት የኔ ምርጫ የሽግግር መንግሥቱ ጊዜ ወደ ነበረው

ደቡብን አምስት ክልል ማድረግ ማለት ነው፣ ሲዳማን ጨምሮ እውነቴ። እንግዲህ አይቶ የሚጨመር ካለም ጨማምሮ አምስት ወይም ስድስት ወደዛ መሄድ ቆንጆ ነው ብዬ አስባለሁ። እኔ ማዕከላትን እየፈጠሩ የተለያዩ ከተሞችን ማዕከል እያረጉ እሱ ሲፈጠር ግን ደግሞ ስቲል በህገ መንግስቱ አለም እሱን መስፈጥሮ ያለው

ዶክተር አሸብር ወልደ ጊዮርጊስ በከፋ ዞን በግል ተወዳድረው ያገለገሉ የቀድሞ የፓርላማ አባል ናቸው። የክልልነት ጥያቄ ካነሱት የደቡብ ዞኖች አንዱ የሆነውን ይህንኑ የከፋ ዞን መነሻ አድርገው ሀሳባቸውን አካፍለዋል። አሁን የሚያዋጣው ጥያቄዎችን እየመለሱ መቀጠል ነው ባይ ናቸው። ተመሳሳይ ጥያቄ ያቀረቡት ከእንግዲህ በህገ መንግስቱ መሰረት በጎ ምላሽ እንደሚያገኙ ነው። በአስፈጻሚውም አካል ጠቅላይ ሚኒስትር ዶክተር አብይ አህመድም ቦንጋ

ህዝቡን ያወያዩ ጊዜ ይህ ጥያቄ ተነስቶ ነበር። የክልል ጥያቄ ተነስቶ ነበር። እሳቸውም በጣም በጎ የሆነ መልስ ነው የሰጡት። አዎንታዊ መልስ ነው የነበሩ። እናንተ ጋዜጠኞች በሙሉ ነበራችሁ እዚያ ቦታ ላይ የክልሉ ርዕሰ መስተዳደር ክቡር አቶ ሪስቱ ይርዳውም፣ እንደዚሁ ሁሉም አዎንታዊ የሆነ መልስ ነው የነበራቸው። ለዚህ አሁን ከአስፈጻሚው አካል የሚያደናቅፍ ነገር የለም። ስዳማ ታይቷል።

ሕገ መንግሥቱ ይፈቅዳል። ሁሉም ቅድመ ሁኔታዎች የተሟሉ ናቸው። ከፋ ሕዝብ ክልል ለመሆን ጥያቄውም ቢሆን ድፍን የኢትዮጵያ ሕዝብ እንደሚያውቀው ለግማሽ ሰዓት ስብሰባ ይህን ሁሉ ኪሎ ሜትር አቋርጦ ወደ አዲስ አበባን አቋርጦ ሻሽመኔን አቋርጦ አዋሳ ላይ ሄዶ

ማዕከላዊ መንግስትም ሆነ ግብር ከፋዊ ከፋ ህዝብ የከፈለው ገንዘብ በመንገድ ነው ያለቀው፣ በትራንስፖርት ነው ያለቀው፣ በበል ነው ያለቀው ከማዕከል በጣም በመራቁ ማለት ነው። ከማዕከል በጣም በመራቁ እና እነኝህ ጥያቄዎች እየጎዱ ነው እየተጎዳ ህዝቡ ለረጅም ዘመናት ተጎዳ። አሁን መካስ ያለበት ዘመን ነው እና ከሌሎቹ ጋር አብሬ ልኑር የሚቀርበኝ የቱ ነው ከባ ጋር አብሬ ልሁን የሚለውን ህዝቡ መናገር አለበት። እነ በዚያ ደረጃ ባይሆንም ብቻውንም ቢሆን ህዝቡ ይገባዋል። ዶክተር ያዕቆብ

ባርሳ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህርና ተመራማሪ ናቸው። የደቡብን ጉዳይ ለብቻው ማየት ተገቢ እንዳልሆነ ያምናሉ። ችግሩ የመጨረሻ እልባት ሊያገኝ የሚችለው ህገ መንግስቱን እስከ ማሻሻል በሚደርስ አገራዊ ማዕቀፍ ስር መሆኑን ነው የሚያብራሩት። ተነጻጻሪ ፖለቲካም ፖለቲካል ሳይንስ አስተምር ቆይቻለሁ። ሁኔታውንም እንግዲህ በዜግነትም በሙያም ስከታተል የኢትዮጵያ የአስተዳደር አወቃቀር ራሱ

ለዚህ ለወደፊት ለሚያሰጋው አይነት የአስተዳደር ክልሎች፣ ዞኖች አለመረጋጋት ምንጩ እሱ ነው። ስለዚህ እንግዲህ ለወደፊቱ አወቃቀር ሲሉ ቋንቋን መሰረት አድርገው ክልሎች እንዲቋቋሙ ያደረገው ሕገ መንግስት ማለት ነው። እሱን እንደማለት ነው። እሱን ጨምሮ ነው። በጠቅላላ ቋንቋን ብቻን መሰረት አደረገ ለማለትም አስቸጋሪ ነው። ምክንያቱም አንድ ዞን አንድ እየወረዳ

አንድ ቋንቋ ብቻ የሚናገሩ ሰዎች አሉበት ማለት አይደለም። ክልሎችም ጭምር አሁን ያሉትን ክልሎች አጠቃላይ ብትወስድ በዛ ክልል ውስጥ አንድ ቋንቋ ብቻ ነው የሚናገረው ማለት አይቻልም። እንዲህ አይነት ክልል በኢትዮጵያ ውስጥ የለም። በአንድ ክልል ውስጥ በመሰረታዊነት አብዛኛው ህዝብ የሚናገረው ቋንቋ ይኖረዋል። በተጨማሪ ደግሞ እዛ ክልል ውስጥ የሚኖሩ በከተማ በገጠር የሚኖሩ በስራ በዝውውር ቤት ሰርተው

እና ልጅ ወልደው ሁለት ጀኔሬሽን ሶስት ጀኔሬሽን የደረሱ ሌላ ቋንቋ የሚናገሩ ሰዎች አሉ። ስለዚህ ይህ ሁሉ ታሳቢ ከተደረገ በንጹህ አንድ ክልል ወም አንድ ዞን ወም አንድ ልዩ ዞን ወም አንድ ልዩ ወረዳ አንድ ቋንቋ ብቻ የሚነገርበት ነው ለማለት ያስቸግራል። እንግዲህ ያከላለሉ ቀድሞውንስ ቢሆን ይሄንን ሁሉ ታሳቢ ያደረገ አልመሰለኝም ብዙ

ውይይት የሚቀረው ብዙ ችኮላ ያለበት በፖለቲካ ጫና የተደረገ ይመስለኛል። ቀድሞውንም ቢሆን ቀድሞውንም ቢሆን ለወደፊት እንዴት ይስተካክላል የሚባለው አሁንም ቢሆን የኢትዮጵያ የወደፊት ያስተዳደርና አወቃቀር በጥንቃቄ በሰፊ ውይይት ምክክር ተደርጎ ለዘለቄታ የተሻለ አይነት አወቃቀር ይኖሯል ብዬ አስባለሁ።

እነዚህ አሁን ያለው እንዳየ ነው። ብዙ ግጭት እና የኔ ነው ያንተ አይደለም እኔ ብቻ ነኝ ሌላው ከኔ ቀጥለው እኔ በፈቀድኩለት የሚል ሁኔታ ካለ ስራ አለ። ይሄ ሊቀጥል አይችልም። ይሄ የሚቀጥል ከሆነ መጋጨቱ፣ መጎዳዳቱ ይቀጥላል።

የደቡብ ብሔር ብሔረሰቦችና ሕዝቦች ክልልን ቀጣይ ሁኔታ በተመለከተ ከምሁራኑ ጋር ያደረግኩት ውይይት ሰፋ ያለ ነው። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። አድማጮች፣ በቀሩን ጥቂት ደቂቃዎች አሁን የደረሰን አንድ ዘገባ እናሰማ። በሱዳን የሚኖሩ ኢትዮጵያውያን ስደተኞች የሚሰጣቸው የመታወቂያ ካርድ በወቅቱ ያለመታደሱ ለችግር እያጋለጠን ነው ይላሉ። ተጨማሪ ዝርዝር ገልሞ ዳዊት ይዟል።

በሱዳን ካርቱም በኢትዮጵያ ስደተኞች ላይ እየደረሰ ነው ያሉትን ለአሜሪካ ድምፅ የነገሩ ትውልድ ኢትዮጵያውያን እንዳሉት ስደተኞችን በመታወቂያ አለመታደስ ማሰር የተጀመረው ከሶስት ወራት ወዲህ ነው። መንስኤውም ከሱዳን ኢሚግሬሽን ለስደተኞች ይሰጥ የነበረው መታወቂያ ለብዙ ስደተኞች አለመታደስ መሆኑን በካርቱም ለስምንት ዓመት መኖራቸውን የነገሩን አቶ መሐመድ አብዱላይ አቡበከር ናቸው።

መታወቂያ አብጡ ይላል። መታወቂያ አብጡ ብሎ ኢትዮጵያውያን ሰልፍ የሚያወጡ ኢሚግሬሽን ሄዶ ጀዋዛት ይባላል በዓረበኛ እዛ ሰልፍ ላይ ሲቆሙ አይወጡም፣ ነገኑ ይላል። ብሩ ይቀበላል፣ የሆነ ደረሰኝ ወረቀት ይሰጣል። ስትወጣ አንተ እየሄድክ መታወቂያ አምጣ ይላል። መታወቂያ የለውም ብሩን ከፍዬ ይኸው ደረሰኝ አለቀ። ወረቀቱ ይቀደዳል፣ ፖሊሱ ከዛ በኋላ ተመልሶ እስር ቤት ይወስዳል። መታወቂያ ካላ አምጣ ይላል። ቅጣቱ አስራ አምስት ሺህ ነው። እስር ቤት ከገባ አንድ ልጅት አሁን ሰልፍ ላይ የቆመች እርጉስ ነበረች፣ እዛ ሞተች

እየጠበቀች ነው። ሰው በማታ ሰልፍ እየቆመ ስለሆነ እየጠበቀች ነበር። እየቆመች እርጉት ነበረች ይዛ ወርቃ ሞተች። በቃ አቶ መሐመድ በዚህም ብዙ ኢትዮጵያውያን ስደተኞች ለዘርፈ ብዙ ችግር ተጋልጠዋል ሲሉ ያብራራሉ። እኛ

በጣም እየተጎዳን ነው እኮ። ወጥተን መስራት አንችልም። በተለይ ሴቶች እያስቸገሩት ነው። ወጥ ሻይ የሚሰሩት አለ መኖራ ነዳፋ ምናምን የማይችል ሴቶች በረንዳ ምናምን አከራይቶ ሻይ ይሰራሉ። ከዛ ደግሞ ይመጣሉ። መታቃለሽ መታቃ ያው ወረቀት ወስጄ ተራ እየጠበቅ ነው ተነሽ ይላል። በቃ እየተጫወቱት ነው በቃ። አንቺ የኔ ተጎዳኛ ካልሆንሽ አሁን ነው የሚጫነው ወደ ኢትዮጵያ እንደ ያስፈራሩ። ከዛ በኋላ እሷ ያው ሳትፈልግ ሌላ ነገር ውስጥም ትገባለች። በጣም አስቸጋሪ ነው። አምባሲ መፍትሄ ይሰጣል። ተሰብስበን ወደ ሶስት መቶ

ምናምን የሆነ አምባሲ ገብተን መፍቶ ስጠይቅ መታወቃ አውጡና በስራ ህገ መንግስቱን ጠብቁና ኖሩ እሺ፣ እሺ መታወቃ እናውጣ ማውጣት እንቢ። እኛ ከፍለን እንወጣለን። እዛ ስንሄድ ይሄ ይሄ ችግር አለ ሂዱና ኑ። እሺ ብለን ብሩን ሰጥተን ወረቀቱን ወዘን ስንወጣ ፖሊሶቹ ሌላ ቦታ ወረቀቱን እየቀደዱ እኛን እየጫኑት ነው ወደ እስር ቤት እንደ ነው ብለን መፍቶ ምንም አይሰጡም። አምባሲ ከነሱ ጋር ነው ከፖሊስ ጋር ማለት ነው። ሌላ ያናገርኩት ትውልድ ኢትዮጵያዊ ስደተኛ የዚሁ ችግር ሰለባ መሆኑን ይናገራል።

ስሙ እንዲገለጽ ያልፈለገው ኢትዮጵያዊ ባለፈው ሳምንት ካርቱም ኡምዱርማን አካባቢ በፖሊስ ተይዞ 20ሺህ የሱዳን ፓውንድ ከፍሎ መለቀቁን ይናገራል። በጸጉር ቤት ስራ የሚተዳደረው ይህ ወጣት ከአሁን በኋላ በከተማው መንቀሳቀስ አስቸጋሪ በመሆኑ ስራዬን ለማቆም ተገድጃለሁ ሲል አክሎ ተናግረዋል። ለስምንት ዓመታት ካርቱም መኖራቸውንና የሁለት ልጆች አባት መሆናቸውን የተናገሩት አቶ መሐመድ አብዱላይ ሚስትም የዚሁ ችግር ሰለባ ናቸው

አለው እኔ ከደምንም ብዬ በሙስና የፖሊሱን ብር ለየብቻ ብቻ ከፍዬ እዛው ቢሮ የሚሰራ ማወቅ ከፍዬ ወደ ስድስት ሺህ ምናምን ጨርሼ አውጥቻለሁ። እሷ ሻይ ስለምትሰራ በዛ ፍራቻ ቤት ገብታ ነው። እኔ የሆነ ካምፓኒ ውስጥ የቀን ስራ እሰራለሁ። ያው እሷ ቤት ናት። አሁን አትወጣም፤ ከወጣች ስለሚያዙ አትወጣም። እኔ ብቻ ሰርጬ፣ ያው ከእጅ ወደ አፍ ነው። በጣም ኑሮ ውድነት አለ እዚህ ሀገር። አንድ ዳቦ አራት ብር ነው። ወተት አንድ ሌትር ለመግዛት እስከ ሰማንያ ብር ነው እዚህ ሀገር።

ኢትዮጵያውያን ስደተኞች በሱዳን ፖሊስ በዚህ በመታወቂያ ጉዳይ በሺዎች የሚገመቱ ኢትዮጵያውያን ታስረዋል ሲሉ ይናገራሉ። ስደተኞቹ ይህ ችግር ሲደርስባቸው የዓለም አቀፉ ስደተኞች ድርጅት ዩኤንኤችሲአር ይደርስላቸው እንደሆነ ጠይቃቸው ነበረ። ሱዳን ያሉ ኢትዮጵያውያን ጋራ ምንም ተገናኝተው አያውቁም። እኔ ስምንት ዓመት ነው ካርቱም ምንም ብዙ ሴቶች የታሰሩት እኛ ብር አዋጥተን

እንከፍላለን፣ እናወጣለን። ብዙ ሰዎች እኛ በቃ እንደ እድር አድርገን ብር የሌለ ሰው ብር ሰብስበን ከእስር ቤት እናወጣለን። እንደዚህ እንደዚህ እያደረን በራሳችን እየተቻቻለን እንኖራለን እንጂ የሚያግዝ የለም እዚህ ሀገር። አክለውም ብዙ ስደተኞች በካርቱም የዓለም አቀፉ የስደተኞች ድርጅት ዩንችሲአር ቢሮ አገልግሎት አይሰጠንም ብለዋል።

የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ዓለም አቀፍ ሚዲያዎች አስተባባሪ ሮናልድ ሾን ባወር በሱዳን ያለው የዩኤንኤችሲአር ቢሮ በሳምንት አምስት ቀን ለተገልጋዮች ክፍት መሆኑን ተናግረዋል። ሚስተር ሾንባውር ቢሮአቸው የገንዘብ ድጋፍ ጨምረው ሌሎች የምዝገባና የትምህርት ዕድል ለስደተኞች እንደሚሰጥም አክለው ተናግረዋል። ገልሞን እናመሰግናለን። አድማጮች ዝግጅታችን አበቃ። በእኛ በኩል ሰላም እንደናደሩ። የትግርኛ ስርጭት ይቀጥላል።